የኦሮሚያ ቱሪዝም ኮሚሽንና የክልሉ ኢንቨስትመንት ቢሮ ከመላው ዓለም እየገቡ ያሉ ትውልደ ኢትዮጵያን ለማስተናገድ ዝግጁ መሆናቸውን ገልጸዋል። ክልሉን ለመጎብኘት ለሚፈልጉት በአራት ከተሞች ዝግጅቶችን ማቀዱን የቱሪዝም ኮሚሽኑ ያሳወቀ ሲሆን የኢንቨስትመንት ቢሮው ደግሞ አጋጣሚው በመዋዕለ ንዋይ ፍሰትና ልማት ውስጥ ኦሮሚያ ውስጥ ያለውን የዳያስፖራ ማህበረሰብ ተሳትፎ ያሳድጋል ብሎ እንደሚያምን አመልክቷል። ገልሞ ዳዊት ተጨማሪ አለው። ጠቅላይ ሚኒስትሩ ያስተላለፉትን ጥሪ ተቀብለው ወደ ሀገር እየመጡ ላሉ ትውልደ ኢትዮጵያውያን የኢንቨስትመንት እንዲሁም የቱሪዝም ተሳትፎ ዝግጅቶች እየተደረጉ መሆናቸውን የኦሮሚያ ቱሪዝም ኮሚሽን እና የኦሮሚያ ኢንቨስትመንት ቢሮ ገልጸዋል። ወይዘሮ ሰናይትን መቤት የኦሮሚያ ኢንቨስትመንትና ኢንዱስትሪ ቢሮ ምክትል ኃላፊ እንዲሁም የቢሮው የማስታወቂያ ዘርፍ ኃላፊ ናት። የእኛ ቢሮ የኢንቨስትመንትና ኢንዱስትሪ ቢሮ የኦሮሚያ ማለት ነው። ጃንዋሪ አስራ ሶስት ላይ ፕሮግራም ይኖረናል። ፕሮግራሙም ሀገር ውስጥ ያሉ ኢንቨስተሮችን በርካታ ስራ እየሰሩ ያሉትን በርካታ የስራ እድል የፈጠሩትን እና ለሀገርም ገቢ እያስገኙ ያሉትን ዲያስፖራዎች ከነዛም ውስጥ ኦሮሞ ውስጥ ጥቂቶችን በመምረጥ ያ ማለት ምን ማለት ነው በክልላች የኦሮሞ ወደ አስራ ሰባት ሺ አካባቢ የሚጠጋ የኢንቨስትመንት ፕሮጀክት አለ። ስለዚህ ከነዚህ ፕሮጀክቶች መካከል የተመረጡትን በስራ ፈጠራ መልካም ተሞክሮን ወደ ሀገራቸው በማምጣት ትላልቅ ገቢን ለሀገር ከማስገኘት አንጻር ብዙ ስራ እየሰሩ ያሉትን ባለሀብቶች እንደምሳሌ የተወሰኑትን በመውሰድ በተጨማሪም አሁን የሚመጡትን ዲያስፖራዎችም እንደዚሁ በተለያየ መስፈርት በመምረጥ ኦንላይን ሬጅስትሬሽን እያካሄድን ነበረ። ሰው እዛ ላይ ክራይቴሪያዎች አሉ። ለምሳሌ ኢንቨስት ማድረግ የሚፈልግ ዝግጁ የሆነ ምን ያህል ካፒታል አላችሁ እንደዚህ እንደዚህ የሚል ፕላትፎርም አዘጋጅተን ኦንላይን ሬጅስትሬሽን ነበር ሰው በዛም የሚመረጡትን የተወሰኑትን በመምረጥ ከመንግስት አካላት እና ተጠሪ ተቋማት የሚኖራሉ። ከዚህ ጋር ተያይዞ ደግሞ ባለድርሻ አካላት የሚባሉትን በመጋበዝ እዛ ላይ ውይይት የሚደረግ እና የተወሰነ ቢያንስ ኦሮሚያ ክልል ያለውን የኢንቨስትመንት አማራጮችና የኢንቨስትመንት ምቹ ሁኔታዎችን ለማስገንዘብ ለማሳወቅ እንጥራለን ማለት ነው። ወይዘሮ ስናይት በኦሮሚያ እየተከናወኑ ካሉት አስራ ሰባት ሺህ የኢንቨስትመንት ፕሮጀክቶች ሶስት በመቶ በዲያስፖራው የተያዙ ናቸው ብለዋል። ሶስት ፐርሰንት ስንል ፐርሰንቱ ነው እንጂ ቁጥሩ ሶስት አደለም። ያው በርካታ ሰዎች በርካታ ፕሮጀክቶች አሉ ማለት ነው ከዛ ጀርባ። ይሁንና ግን ቁጥሩ አነስ ማለቱ ደግሞ ምን ያሳያል ሲባል ምናልባትም እንግዲህ አሁን ለምሳሌ እንደተደረገው ዲያስፖራውን ብቻ ኮንሲደር የሚያደርጉ እነሱን በደንብ ኢኒሽቲ የሚያደርግ እንደዚህ እንደዚህ አይነት ፕላትፎርሞች ሜይ ቢ ለየት ባለመንገድ ባለመኖሩም ሊሆን ይችላል። ያው ኢንቨስትመንት ደግሞ አሰራሩን ፈቃድ አሰጣቱንም ብዙ ነገሩን ስታይ ባለ ሀብቱ ራሱ መጥቶ ተከታትሎ እንደዚህ እንደዚህ ነበር ነገር ስለነበረ እነሱ ደግሞ ያንን ለማድረግ እንዳልኩ ከብር ውጭ ስለሆኑ እንግዲህ እንደዚህ እነዚህ ማነቆዎች ተጨምሮ ሌሎች በበርካታ ምክንያቶች ኖረውበት ከሌሎቹ ፐርሰንቶች አነስ ያለ ነው። ይሁንና ግን አሁን እኛ የምናስበው ምን አሁን የተደረገው በክቡር ጠቅላይ ሚኒስትሩ የተደረገው ጥሪ እና የእነሱም ደግሞ በዚህ ልክ ተቀብለው መምጣት ብዙ ነገሮችን ይቀይራል ብለን እናስባለን። ወይዘሮ ስናይት ክልሉ የዲያስፖራ ኢንቨስትመንት ተሳትፎን ለመጨመር የአንድ መስኮት አገልግሎት የተባለን አሰራር መተግበሩን ገልጸው አቅሙና ፍላጎቱ ያላቸው ሰዎች ካሉበት ሆነው አማራጮችን እንዲያገኙ በድረገጽ መረጃ የማጋራት ስራም ተጀምረዋል ብለዋል። የኦሮሚያ ቱሪዝም ኮሚሽንም ለዚሁ ጥሪ ዝግጅት ማድረጉን ገልጸዋል። ወጣት አብዱ ገልገሉ የኦሮሚያ ቱሪዝም ኮሚሽን የገበያና ማስታወቂያ ዘርፍ ኃላፊ ነው አ እኛ እንደ ኦሮሚያ እያዘጋጀን ያለ ነው፣ ኢቨንቶች አሉን። በቅርብ ጊዜ ሱስ ከተሞች ላይ እናዘጋጃለን። ለምሳሌ አንዱ ጅማ ሻዋዞ ውስጥ ኦሮሚያ ያለው ዛሬ ደግሞ የኮፊ ሩት አለ። ብዙ የኢንቨስትመንት ጥቶች አሉ። ትንሽ ዝቅ ስትል ደግሞ የባቦር ስጥ እርሻዎች አሉ። የቡና ሁሉም ነገር እዛ አካባቢ ለኢንቨስትመንት አመቺ ነገሮች ብዙ ስላሉ ከኢንቨስትመንት ጋር በተያያዘ እዛ አካባቢ ላይ ትልቅ የኤግዚቢሽን ዝግጅት እያዘጋጀ ነው። ሌላው ደግሞ የሪፍትቫሊ አካባቢ ያለው ባቱ ላይ የምናዘጋጀው የጥምቀትንም ባህል አስመልክቶ ጥምቀት እየመጣ ስለሆነ ጥምቀት በዓልን እዛ የምናሳልፍ እንደ ኢትዮጵያ ውሃ ላይ ጥምቀት ከሚከበራባቸው ያያዎች አንዱ የባቱ ሀይቅ ላይ ነው። ባቱ ከተማ ላይ ኢቨንት አለ አስር ቀን የሚቆይ ማለት ነው። እነዚያውም አዳማ ላይ የዌልካሚንግ ኢቨንት ይኖረናል እና እዚህ ላይ ከተለያዩ የቱሪዝም ስቴክሆልደሮች የመንግስት ተቃውሞት ጋር ሆነን በጋራ እየሰራን ነው። ወጣት አብዱ ገልገለው ቦታዎቹ የተመረጡበትን ምክንያትም ያብራራል። አንደኛ ከአዲስ አበባ ያላቸው ርቀት በጣም ቅርብ ነው። ሁለቱ ከተሞች ሰዎች ለማደሪያ የማይቸገሩባቸው ቦታ ናቸው። አዳማን ብትል ብዙ የምልካ ችግር ያለባት ከተማ ናት። ከአዲስ አበባ ብዙ ርቀት ያላችም ሰው ውሎ መምጣት ይችላል። ሁለተኛ ደግሞ በአሁኑ አካባቢም ከፊንፊኔ ብዙ ርቀት የለውም። እዛ አካባቢ ደግሞ ለአንጋኖ የተለያዩ ወደ ዝቅ ስትል ደግሞ ወደ ሻሸመኔ፣ ባቱ ራሱ ብሾፍቱም ስላለ ለማደሪያ የምንቸገርባቸው ሄራዎች ይመላሉ። በዛ ነው የመረጥ ነው ማለት የኦሮሚያ ቱሪዝም ኮሚሽን የገበያና ማስታወቂያ ዘርፍ ኃላፊ ወጣት አብዶ ገልገለው በዚህ ሂደት ተጠቃሚ የሆኑትን እንደ ሆቴል እንዲሁም አስጎብኚ ድርጅቶች ባለቤቶች ጋር ምክክር መደረጉን ገልጸው እነሱም ለተጠቃሚዎች የአገልግሎት የዋጋ ቅናሽ አድርጉ ዘንድ ከስምምነት ተደርሰዋል ብለዋል። ኦሮሚያ ቱሪዝም ኮሚሽን በአዳማ፣ በጅማ አባጅፋር እና በባቱ እንደሚከናወኑ የገለጸው የጎብኚዎች መርሃ ግብሮችም በቅርቡ ይፋ እንደሚደረጉ ተናግረዋል። ለአሜሪካ ድምጽ ገልሙ ዳዊት ከአዳማ